Terpanang, Jerman. በሜዲትራኒያን ባህር በኩል ወደ አውሮጳ ለመሻገር የሚሞክሩ ስደተኞችን ለመግታት የሚደረገው ጥረት ከቀድሞ አሁን ይበልጥ ተጠናክሯል። የአውሮጳ ሕብረት አባል ሀገራት ስደተኞችን እንዲከፋፈሉ ለቀረበላቸው ጥያቄ ያሳዩት ቸልተኝነት ያስመራራት ኢጣሊያ ችግሩን ለመቋቋም የበኩሏን እርምጃ እየወሰደች ነው። ኢጣሊያ አሁንም ሊገታ ያልቻለውን የባህር ስደት ለማስቆም በቅርቡ ከሊቢያ ባህር ኃይል ጋር ይበልጥ ተቀራርባ ለመስራት ወስናለች። በዚሁ መሰረት የኢጣሊያ ባህር ኃይል ከሊቢያ መርከቦች ጋር በሊቢያ የባህር ጠረፍ ላይ ቁጥጥር ለማካሄድ እና ለሊቢያ የባህር ጠረፍ ጠባቂዎችም የቴክኒክና የሎጂስቲክ ድጋፍ ለመስጠት አቅደዋል። የጋራው ቁጥጥርና የገዛው ዓላማም ህገወጥ የሰዎች ዝውውርን ማስቆምና ስደተኞችን ጭነው ከሊቢያ የሚነሱ ጀልባዎችን ወደ መጡበት መመለስ መሆኑን ሮም አስታውቃለች። ሮም ኢጣሊያ ውስጥ ስደተኞችን ለመርዳት ከዓመታት በፊት የተቋቋመው ኤጀንሲያ አበሻ የተባለው ድርጅት መስራችና ኃላፊ አባ ሙሴ ዘራይ የአሁኑ እርምጃ የአውሮጳ መንግስታት ህገ ወጥ የሚሉትን ስደት ለመግታት ከዚህ ቀደም ያሳለፏቸው ውሳኔዎች ውጤት መሆኑን ለዶቼ ቨለ ተናግረዋል። ሮፖ ሙሉ ነው። ስደተኛ እንዳይመጡ ጥረት የሚያርጉ ያሉ ይሄ የተለያዩ ስምምነት ካሁን በፊት የካርቱም ፕሮሰስ ከዛ የቫሌታ ይሄም የእሱ የሁሉ ተደማምሮ የወጣ ውጤት ነው፣ እዚህ የተደረሰው። አሁን ጣሊያን ባለፈው በሴኔት ላጸደቁት የወታደር መርከብ ልካ እስከ አስራ ሁለት ማይል ከባህር ጠረፍ የሊቢያ እዛ ሆኖ ሊመጡ ሊሞክሩን ለመመለስ መንገዱን ለመዝጋት ጥረት እየተደረገ ነው። በአሁኑ ጊዜ የሊቢያ የባህር ጠረፍ ጠባቂዎች በርካታ ስደተኞችን ወደ ተነሱበት አካባቢ በመመለስ ላይ ናቸው። ባለፉት ጥቂት ቀናት የባህር ጠባቂዎች ከአንድ ሺህ በላይ ስደተኞችን ወደ ሊቢያ መልሰው ልከዋል። ካለፈው ጥር አንስቶ የሜዲትራኒያንን ባህር በጀልባ አቋርጠው ደቡባዊ አውሮፓ የደረሱ ስደተኞች ቁጥር ወደ 114000 ይጠጋል። ዓለም አቀፉ የፍልሰት ጉዳዮች ድርጅት እንዳስታወቀው ከመካከላቸው 82 በመቶ ኢጣሊያ ነው የገቡት። ድርጅቱ እንደሚለው ሁሉም ማለት ይቻላል የተነሱት ከሊቢያ ነው። ባለፉት ሰባት ወራት በጉዞ ላይ ሰጥመው ሕይወታቸው ያለፈው የጀልባ ስደተኞች ትክክለኛ ቁጥር በውል አይታወቅም ወደ ሁለት ሺህ እንደሚደርስ ይገመታል። የባህር ስደቱ ለመቀጠሉ የኢጣሊያ መንግስትና የአውሮፓ ህብረት በሜዲትራኒያን ባህር ላይ ስደተኞችን ከሞት የሚታደጉ የተለያዩ መንግስታዊ ያልሆኑ ድርጅቶችን ይወቅሳሉ። የአውሮፓ ህብረት የባህር ድንበር ጠባቂ ድርጅት በምህፃሩ ፍሮንቴክስ እና ኢጣሊያ እነዚህን የተለያዩ ግብረሰናይ ድርጅቶችን ስደተኞች በአደገኛ የባህር ጉዞ ወደ አውሮጳ ለመሰደድ እንዲሞክሩ ያደፋፍራሉ የሚል ክስ አቅርበውባቸዋል። ባለፈው ሳምንት በዚሁ ተግባር ተጠርጥሮ ክስ ስለቀረበበት ሉቬንታ ስለተባለው አንድ የጀርመናውያን የነፍስ አድን መርከብ የሲሲሊዋ የትራፓኒ ከተማ አቃቤ ህግ አምቦርጊዮ ካርቶሲዮ በሰጡት አስተያየት መርከቧ ሁል ጊዜ ስደተኞችን የመታደግ ስራ ብቻ አይደለም የምታከናውነው ብለዋል። በአንዳንድ ሁኔታዎች በባህር ላይ ሉቬንታ የሚያከናውነው አደገኛ ሁኔታ ላይ የሚገኙ ሰዎችን መታገድ ሳይሆን በሊቢያ ህገወጥ የሰዎች አሻጋሪዎች የሚመጡ ሰዎችን መቀበል ነው። ይህን መሰሉን ወቀሳ በ2016 ዓ.ም በርካታ ስደተኞችን እያስገባችው ጀርመንና የስደተኞች መተላለፊያ የነበረችው ኦስትሪያም ሰንዝረዋል። ስደተኞችን የምንረዳው በዓለም አቀፍ ህግ መሰረት ነው የሚሉት መንግስታዊ ያልሆኑት ድርጅቶች ክሱን ይቃወማሉ። ኢጣሊያ በሜዲትራኒያን ባህር ላይ ስደተኞችን የሚታደጉ መርከቦችን ያሰማሩ ግብረሰናይ ድርጅቶች ላወጣችው የስነ ምግባር ደንብ ተገዢ እንዲሆኑ አሳስባለች። በድርጅቶቹ ስራ ተማርር ያለሁ የምትለው ኢጣሊያ መርከቦቻቸው ወደቦቿ እንዳያርፉ እንደምትከለክልም እያስጠነቀቀች ነው። በአሁኑ ጊዜ ከባህር ላይ ስደተኞችን የሚታደጉት ድርጅቶችና ስደተኞች ለአደጋ የመጋለጣቸው መረጃ ሲደርሳቸው ለኢጣሊያ ባህር ኃይል የሚያሳውቁ ኤጀንሲያ አበሻ የመሳሰሉ ድርጅቶችም በጅምላ የባህር ስደትን በማበረታታት ጠንካራ ወቀሳ እየቀረበባቸው ነው። አባ ሙሴ ወቀሳውን መሰረት የሌለው የስም ማጥፋት ዘመቻ ይሉታል። ጣሊያን ሆን ሌላ ቦታ ለማስጊያ ለሁሉ መንግስታዊ ያልሆኑ ድርጅቶች የሰብአዊ ስራ የሚሰሩ በተለይ ለስደተኞች ለመርዳት የሚንቀሳቀሱ ብዙ ተጽዕኖ ብዙ አታክ እያደረጉ ነው። ህጋዊ ያልሆኑ ስደተኞች ወደ ኤሮጳ እያመጣችሁ ነው እናንተ ስለምትተባበሯቸው፣ እናንተ ስለምትደግፏቸው እየተባለ ዘመቻው እየተካሄደ ነው። በዚህ በሁለት ቀን በጋዜጣ ገዛ እየነዙ ነው። ምንም ጭብጥ የሌለው ህጋዊ ያልሆነ የሰው ስም ማጥፋት ስራ ነው የሚሰራ ያለው። በህግ ቀርበን ደግሞ ሁኔታውን እንዲጠራ እናደርጋለን። ለምን ስንት ሰው ጊዜው እና ሁሉ ችሎታው በነፃ እያገለገለ እየሮጠ ስደተኞች ስለጠሉ ወይ ስደተኞች እንዳይመጧቸው ስለፈለጉ ብቻ ዝም ብሎ የሰው ስም ማጥፋት ወይ የሰው ስራ ደግ ስራ የተሰራ ለመጥፋት ጥረት ማድረግ ይሄ ህጋዊ አይደለም። አባ ሙሴ፣ አደገኛ የሆነውን በሜዲትራንያን ባህር ላይ የሚደረገውን ስደት በማበረታታት እየተወቀሳችሁ ነው እንግዲህ፣ በጅምላ እና የዚህ ወቀሳ መነሻው ምንድን ነው? በትክክልስ እናንተ ስደተኞችን ታበረታታላችሁ ስትባሉ ምንድን ነው የሚሰማችሁ? መነሻው ያው ስደተኞች እንዲመጡ ስለማይፈልጉ ነው ግን እኛ ወደዚህ ብለን የጠራነው ስደተኛ ወይ ኢንቪቴሽን የላክንለት የለም። በቀጣም ወይ በተዘዋዋሪም ወደዚህ እንዲመጡ ያደረግነው ጥረት የለም ግን ተቸግሮ በአደጋ የተጋለጠ ሰው እርዳታ ሲጠይቅ ግዴታ፣ ይሄ ሞራላዊ ግዴታችን ስለሆነ የሚችለውን ለመተባበር፣ ለመርዳት ከሚመለከተው አካል የመንግስት አካል ማለት ነው ሆነን የምንሰራው እንጂ በግላችንም እናደርገውም አይደለም። ስለዚህ ይሄ ዝም ብሎ ልስትም ለማጥፋት የሚወራና የሚባል ነው። እነዚህ ሰዎች የሚመጡ ያሉ የሚገፋቸው ያለ ወደዚህ እንዲመጡ የሚያርጋቸው ሁኔታዎች ችግሮች በሀገራቸው፣ ከሀገራቸው ከወጡ በኋላም ጎረቤት ሀገሮች የሚጠብቃቸው ሁኔታዎች ያ ሁሉ ችግር ሳይጠ ዝም ብሎ የረዳ መቅጣት ለምን ያሰው ሰው ለዛ ለተጋለጠ ለምን በቤቱ ከብሮ ተከብሮ መኖር አልቻለም ብሎ ጠይቅ የሚገባው። ለምን ትረዳዋለህ? ለምን በዛ ሞትም ለምን ሲሞት ዝም ብለህ አታይም? ይሄ ነው የሚያሰማው ሁኔታ። ፈረንሳይም እንዲሁ ስደተኞች በሜዲትራኒያን ባህር በኩል ወደ አውሮጳ እንዳይመጡ ለመከላከል ሊቢያ ውስጥ ስደተኞች የሚከማቹበት ማዕከላትን እንደምታቋቁም በቅርቡ አስታውቃለች። የፈረንሳዩ ፕሬዚዳንት ኢማንዌል ማክሮ ወደ አውሮጳ የሚሰደዱት በሙሉ ተገን ለማግኘት አሳማኝ ምክንያት እንደሌላቸው ተናግረው እነሱ ወዳሉበት እንሄዳለን ብለዋል። ማክሮ ማዕከሉን በቅርቡ ለመክፈት ነው ያሰቡት። ይሁንና ማክሮ የተረጋጋ መንግስት በሌለባት በሊቢያ የስደተኞች ማከማቻ ማዕከላት ለመስራት ማቀዳቸው ክፉኛ ተተችቷል። አባ ሙሴም እቅዱን ከሚተቹትና ከሚቃወሙት አንዱ ናቸው። ሊቢያ በአሁኑ ሰዓት ሊሆን አይችልም። ለምን ራሱ ዩኤንኤችሲአር ኃላፊዎች ባለው የሊቢያ ሁኔታ እንደማይመች ያሉ የስደተኞች እስር ቤቶች ተብሎ እንኳን የሰው መብትና የሰው ክብር የማይጠበቅባቸው በጣም መጥፎ ሁኔታ የሚኖሩ እንዳሉ ነው የሚገልጹ ራሱ የትናንት የዛሬ የጣሊያን ምክትል የውጭ ጉዳይ ምክትል ሚኒስትር ራሱ ተናግረዋል። በሊቢያ ወደዛ መላክ ማለት ልክ እንደ ገሃነመ እሳት እዛ ኑሩ እንደማለት ነው። ለምን ያለው ሁኔታ አይፈቅደውም። ራሱ ጊዜያዊ መንግስት የሚባለው ሀገሩን በሙሉ ሊቆጣጠር አይችልም። የተለያዩ ምልሻ ያሉ እንደ ፍላጎት ዚህ ስለዚህ እንደዚህ አይነት ሁኔታ ስደተኞች እዛ ሰብስበን ለሌላ ችግር ማጋለጥ ካልሆነ መፍትሄ ሊሆን አይችልም። የአውሮፓ መንግስታት ስደተኞች እንዳይመጡባቸው የሚወስዷቸው የተለያዩ እርምጃዎች ችግሩን በዘላቂነት የሚፈቱ መፍትሄዎች አይደሉም የሚሉ ትችቶች ይሰነዘሩባቸዋል። አባ ሙሴም ተመሳሳይ አስተያየት ነው ያላቸው። መንገዱ መዝጋቱ አይደለም ያ መንገድ ቢዘጋ ጥሩ ነው። ለምን? ስንት ሰው አደጋ ያጋለጠ መንገድ ስለሆነ። ግን እሱን የሚተካ ህጋዊ መንገድ ካልተከፈተ ወይ ደግሞ እነዚህ ሰዎች ከየቤታቸው ከየሀገራቸው ለቆ እንዲመጡ ያስገደዳቸው የገፋቸው ችግር ሁኔታ በሀገራቸው ካልተሰጣ በር መዝጋት ብቻ መፍትሄ ሊሆን አይችልም። እነዚህ ሰዎች ይሄ በር ከተዘጋ በሌላ መንገድ ለመምጣት ሊሞክሩ ነው። የበለጠ ሌላ አደጋ፣ የበለጠ ሌላ ችግር ሊደርስባቸው ነው። ወይ ደግሞ አሁን ሲመልሷቸው በቅርብ ጊዜ አሁን በዚህ ሁለት ሶስት ቀን ወደ ሊቢያ ተመልሰዋል። ግን እዛ ሄደን ብናየው እዛ ያለ ሁኔታ እስር ቤቶቹ ከአምሳ በላይ የሚሆኑ እስር ቤት ነው ያሉ ለስደተኞች ብቻ እንትን የሚሉ እዛ በጣም መጥፎ ሁኔታ ነው ያለው። የጤናቸው ችግር፣ የምግብ ችግር፣ በዛው መብታቸው አይጠበቅም። ብዙ ችግር እየተጋለጡ ነው ያሉ። ስለዚህ ኤሮፓያን ህብረት እንዴት የሰው መብት ራሱ ራሷ ያወጣችው መምሪያዎች፣ ህጎች ስለ ሰው ልጅ መብት መጠበቅ የሚል ስንት ስምምነት የተፈረመ አለ ግን በተግባር እየዋለ አይደለም። ይሄ ነው አስቸጋሪ ሆኖ የምናየው ያለ ነው። በአውሮጳ ስደተኞችን የመታደጉ ጥረት ባስነሳው ውዝግብ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። በዝግጅቱ ማብራሪያ በመስጠት የተባበሩኝን አባ ሙሴን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩን።